አቶ ኃይለ ልኡል ገብረስላሴ የአፍሪካ ቲንክ ታንክ መስራችና የወቅቱ ሊቀመንበር እንዲሁም በቪክቶሪያ ፖሊስ የአፍሪካውያን ግብረ ኃይል ሰብሳቢ። በቅድሚያ ባለፈው ሳምንት መጨረሻ ላይ የአውስትራሊያ ቀን በሚከበርበት ጊዜ በየዓመቱ የሚደረግ ሽልማት አለ። በዚህ ሽልማት ውስጥ ከተካተቱት የሽልማት ዘርፎች መካከል ኦርደር ኦፍ አውስትራሊያ የሚባለው ነው። እርሶም ከሌሎች ተሸላሚዎች ወገን በመሆን ይህንን ሽልማት ለማግኘት በቅተዋል። በቅድሚያ እንኳን ደስ አለዎት እንላለን። እንኳን ደስ አላችሁ ለማለት ወዳለሁ። ኦርደር ኦፍ አውስትራሊያ የሚባለው ሽልማት በአውስትራሊያ ውስጥ እንግዲህ ከፍተኛው ሽልማት ተብሎ የሚሰጥ ነው። ብዙ ሂደቶችን ማለፍ ያስፈልጋል ለዛ ሽልማት ለመብቃት ና በነገራችን ላይ እርሶ ለዚህ ሽልማት እንዲበቁ ያደረገት ዋና ዋና ስራዎች ምንድን ናቸው ብለው ይገምታሉ? እርግጥ ነው በሌሎች ሰዎች የሚጠቆም የሽልማት ሂደት ነው። ሰዎች አምነውበት ለዚህ ቦታ ይበቃሉ ብሎ ስላሰቡ ነው እርሶ እዚህ ቦታ የበቁት። ሰዎች እርስዎ ግን ራስዎትን ሲመለከቱ ምን ለህብረተሰቡ አበርክቼ ነው እዚህ ደረጃ ላይ እየደረስኩት ብለው ይገምታሉ? በጣም ጥሩ ጥያቄ ነው። ያው እንግዲህ እንደሚታወቀው ኦርደር ኦፍ አውስትራሊያ ብዙ ጊዜ ግለሰቦች ራሳቸው ሄደው ሊወዳደሩበት አይደለም። ሌሎች በዚህ አንድ ሰው በሰራው ስራ ላይ ተማምነው ያመለክታሉ። ራሱን የቻለ ፕሮሰስ አለው። ከዚያ በኋላ ደግሞ ድርጅቱ ወይም የአገረ ገዢው ገቨርነር ጀነራል ነው የምንለው በዚህ ሀገር አገረ ገዢው መስሪያ ጉዳይ ቤት ይህንን ነገር ከተለያዩ ሰዎች ጋራ በስፋት ያጣራል። ወደ ሶስት አራት የሆኑ ሬፈረንሶች አሉ፣ በጽሁፍ የሚቀርቡ እነዛን አጣርተው ከጨረሱ በኋላ ረጅም ጊዜን የሚወስደው ምናልባት ዓመትም ሁለት ዓመትም ሶስት ዓመትም ሊወስድ ይችላል። ከዛ በላይ ምን ያህል እንደወሰደ አላውቅም። ይህን ፕሮሰስ እኔ ስመረጥ ነው እንጂ ያወቅኩት፣ ፕሮሰሱን ረጅም ፕሮሰሱ አላውቅም ነበረ እና በዛ ፕሮሰስ ውስጥ የሚካሄደው ምንድን ነው ሰዎች ለረጅም ጊዜ በሰሩት አገልግሎት በሰጡት አገልግሎት ብዙውን ጊዜ ምናልባት የኔን ምርጫ አስመልክቶ እንደያየውትም እና እንደተረዳሁት አብዛኛውን ጊዜ በጣም በጠነሰፊ የሆኑ የቮለንተሪ አገልግሎቶች ይሰጥቻለሁኝ በአፍሪካውያን ላይ ሚሆን ከአፍሪካውያን ውጭ በሆኑ በብዙ ድርጅቶች ውስጥ በቦርድ ሜምበርነት ሚሆን፣ በመስራችነት ሚሆን በተለይ ደግሞ እንደውም ላለፉት አስር አመታት በተለይ አፍሪካውያን በከፍተኛ ደረጃ ለመሪነት እንዲበቁ የተለዩ ፕሮግራሞችን በማዘጋጀት ያም ፕሮግራም በመምራት በማስመረቅ ቢያንስ ከሁለት መቶ ሀምሳ በላይ የሚሆኑ አፍሪካውያን ከተለያየ ሀገር የመጡ ለአካባቢያቸው ለሕዝባቸው መሪ እንዲሆኑ ጥሩ ትሬኒንግ እንዲሰጣቸው አድርጌያለሁኝ። ይህን አፍሪካን ሊደርሺፕ ፕሮግራም ውስጥ ማለት ነው። ከቪክቶሪያ ዩኒቨርሲቲ ጋር በመተባበር የሚደረገው ማለት ነው። አዎ፣ እሱንም በከፍተኛ ደረጃ ያው እኔ ሆነኝ መጀመሪያ ላይ የጀመርኩት አይዲያውን ዴቨሎፕ የሚያደረኩት ኢምፕሊመንት በማድረግም ደረጃ አብዛኛውን ነገር ከፍተኛ ሊደርሽፕ ነው እዛ ላይ ሰራሁት። የአፍሪካ ቲንክ ታንክም ብዙ አድቮካሲ ፕሌይ ያደረገ ድርጅት ነው። እዛ ውስጥም ረጅም ጊዜ አስተዋጽኦ ድርግ ያለው እና ኮሚኒቲ ነክ በሆኑ ነገሮች አልፎ ጠርፎም በኮመንዌልዝ ሚኒስቴሪያል ኮንሰርቲቭ ኮሚቴ ኦን አፍሪካ በአፍሪካ ጉዳዮች ላይ ለኮመንዌልዝ ሚኒስቴሪያል ኮንሰርቲቭ ሆኝም አገልግ ያለው ኤትኒክ ኮሚኒቲ ካውንስል ኦፍ ቪክቶሪያ ወይም በቪክቶሪያ ማህበረሰብ የኤትኒክ ኮሚኒቲ ካውንስል ማህበረሰብ በዛ ውስጥ ቦርድ ሜምበሮኛ አገልግ ያለው በቪክቶሪያ የፉትስኳይ አርት ሴንተር ቦርድ ሜምበር፣ ብዙ ቦታዎች ላይ በቦርድ ሜምበርነት አገልግ ያለሁ እና ያን ሁሉ ግምት ውስጥ በመጨመር ነው ለዛ ረጅም ጊዜ ከሀያ አመት በላይ ወይም ሀያ አምስት አመት የምበለው ያን ያህል አመት በተለያዩ ቦታ ላገለገልኩት ነው ከፍተኛ አስተዋጽኦ በማሰብ በዚህ እጩነት ሰዎች አጅተውኝ በዚህ በቀፍ ማለት ይችላለሁ። ብዙ ጊዜ ሽልማቶች እንደ ማበረታቻም ወይም ደግሞ ከዚህ በፊት የተሰሩትን ስራዎችን እውቅና ለመስጠት ቢሆንም ወደፊት ይዞት የሚመጣው ነገሮች ምንድን ናቸው? ከዚህ በኋላ ከዚህ በኋላ እንግዲህ ምንድን ነው ብዙ ጊዜ ኦርደር ኦፍ አውስትራሊያ የሚቀበሉ ሰዎች አብሮ የሚሰጣቸው ከስማቸው ቀጥሎ የሚጽፉት ነገር አለ፣ ኦኤም የሚል ነገር ተቀጥሎ ይጽፋሉ። ያ ማለት ሌላ ቦታ ላይ በሚሄዱበት ጊዜ ወይም በሚጽፉበት ጊዜ አንድ ነገር በሚያደርጉበት ጊዜ ይሄ ነገር በጣም የታወቀ ስለሆነና የተከበረ ነገር ስለሆነ ተጽዕኖ ማሳደር ትችያለሽ። ለምትናገሪው ነገር ተሰሚነት ይኖርሻል። ለምትጽፊው ነገር ላይት ላይ አይወሰድም፣ በደምብ ሲሪየስ ይታያል። እና በተለያዩ ቦታዎች ላይም ያው በተለያዩ አጋጣሚዎች ሲኖር ትጋበሻለሽ። ብዙ ነገሮች አሉ ተጽዕኖ ማድረግ የሚቻልና ለህብረተሰቡ የሚጠቅሙ ነገሮችን መስሪያ ነው። ቤዚክሊ እኔ እንደማየው ከሆነ በሌላ በኩል ያው ሰው ተመርጦ ለዚህ አገልግሎት ሲመጣ የበለጠ አገልግሎት እንዲሰጥበት እንጂ ለግሉ የተለየ የሚጠቅመው ነገር የለም። ምናልባት ስራ ሊያበዛ ይችላል ብዬ ገምታለሁ እና እማየው እንደውም አንድ ሰው ኮሜንት ይሰጥ አሁን የታጨህበት እንደገና የበለጠ ስራ እንድትሰራ የሚያደርግ ነው የሚል ሀሳብ ነው የሰጠውና ምናልባት ሞር ስራ ያበዛል የሚል ግምት አለኝ ስራ ከመቀነስ ይልቅ። እና ይሄ ሲባል ግን ያው ሰው ስለሰራ ሪኮግናይዝ ተደረገ ማለት ሞር እንዲሰራ ኢንከሬጅ ያደርገዋል የሚል ግምት ነው ያለኝ እኔ በራሴ ማለት ነው። እንግዲህ የዚህ ሽልማት ማዕቀፉ በአውስትራሊያን ማህበረሰብ ላይ ብቻ ሳይሆን፣ በተለይ ደግሞ በአፍሪካውያን የህብረተሰብ ክፍል ዙሪያ ባደረጉት ከፍተኛ አስተዋጽኦ ነው እና እንደሚታወቀው ምናልባትም ቀደም ሲል ከአንድ ከስድስት ወር ከሰባት ወር በፊት የዚህ የአፍሪካውያን ጉዳይ ከፍተኛ የሆነ የሚዲያም የመገናኛ ብዙኃንም ርዕሰ ጉዳይ ሆኖ ነበር እና እርሶ በአሁን ሰዓት በተለይ ደግሞ በቪክቶሪያ ፖሊስ የአፍሪካውያን ግብረ ኃይል ውስጥ ሰብሳቢ ሆነው ነው የሚያገለግሉትና ና ያንን ካነሳ ነው ዘንድ አንድም ደግሞ ለሽልማት ከታጩበት ስራዎቹ መካከል አንዱ እንደመሆኑ መጠን በአሁን ሰዓትስ ይህ ግብረ ኃይል ስራው ምን ይመስላል? ምን ደረጃ ላይ ደርሳችኋል? ጥሩ ጥያቄ ነው። አዎ በእርግጥ ላለፉት አንድ ወር ተኩል ኢትዮጵያ ነበርኩኝ ኢትዮጵያን ዞር ዞር እያልኩ እየተመለከትኩ ነበረ ቤተሰብ ለመጠየቅ ሄጄ ነበረ። አሁን እንደገና ስራውን መልሰን የዚሁን የግብረ ኃይሉ የታስክ ፎርሱን እንዳልሽው እኔ ነኝ ሰበስበው ላለፈው አንድ አመት አሁን እየተነጋገርን ያለ ነው። በቅርብ ቀን ከቪክቶሪያ የፖሊስ ሚኒስትር፣ ከቪክቶሪያ ቺፍ የፖሊስ ኮሚሽነሩ፣ ከሌሎችም ባለስልጣናት ጋራ የእኔ ኤግዜኪቲቭ አራት ኮሚቴዎች አሉኝ እነሱንም ጨምሬ በቅርብ ቀን በዚህ በሁለት ሳምንቱ ስብሰባ ልዩ ስብሰባ ጠርቻለሁ፣ እናደርጋለን። በዚህ ስብሰባ ላይ ምንድን ነው ቀጣዩ ጉዞ የሚለው ጥያቄ ያስቀመጥኩት። ሚኒስትሯም ቺፍ ኮሚሽነሩም ኢንትረስትድ ናቸው በዚህ ሁኔታ ላይ መልስ ይሰጣሉ። እና እስካሁን የሰራ ነው ለአንድ አመት በጣም ሰፋ ያለ መጠን ሰፊ የሆነ ስራ ሰጥተናል፣ ሰራተኞች ቀጥረናል፣ እያሰራን ነው ያለ ነው ይህንን ጉዳይ የሚከታተሉ ይህንን ጉዳይ የሚከታተሉ ስል ምን ማለቴ ነው? በታስክ ፎርስ ውስጥ ዘርፈ ብዙ የሆኑ ነገሮችን ይጀመር ነው ለምሳሌ ወጣቶች ችግር ውስጥ ገቡ ብሎ ስለ ችግሩ ማውራት ሳይሆን ወጣቶችን ችግር ውስጥ የሚከታቸው ነገር ምንድን ነው? ለምንድን ነው ምንጩን የማናደርቀው? የችግሩን ምንጭ የማናደርቀው ኢጁኬሽን እና ትሬኒንግ ከሆነ ወይም ደግሞ የስራ አጥነት ከሆነ ወይም የጤና ችግር ከሆነ የአእምሮ ችግር ከሆነ የመሳሰሉት እነዚህ ነገሮች በሙሉ ከመጀመሪያው ቦታ ላይ መድረቅ ያለባቸው ችግሮች ናቸው እንጂ እኛ ችግሩን ብቻ እዚያለን ፌስ ማድረግ ያለብን በሚለው የተለያዩ ኮሚቴዎች አቋቁመን ሰራተኞች መድበን ሰራተኞች ያን እየተከታተሉና እየሰሩ ናቸው ያሉት። በቅርብ ቀን ሙሉ ሪፖርቱ ይደርሰኛል። በእርግጥ ለአፍሪካውያን በተለያየ መልኩ ሪፖርቱን እየጻፍን እየበተንና ያለ ነው እንዲደርሳቸው ለማድረግ እየሞከርና ያለ ነው። በዚህ በኩል ደግሞ እናንተም ሚዲያ እንደመሆናችሁ እንዲህ መጠየቃችሁ ጥሩ ነው። እኛም ያለውን ነገር ደግሞ ለእናንተ ማብራራት ግዴታችን ነው እና በዚህ ሁኔታ ላይ አሁን በቅርቡ ተነጋግረን ደግሞ ቀጣዩ ነገር ምንድን ነው የሚለውን ለመነጋገር አሁን እንዳልኩሽ፣ በዚህ ሁለት ሳምንት ውስጥ ስብሰባ አደርጋለሁኝ። የዛን ስብሰባ ውጤትና ሪዛልት ፐብሊሽ እናደርጋለን። አይ ቲንክ እኔ እንደሚመስለኝ ከዚህ በኋላ ታስክ ፎርስ ላይ ብቻ አይደለም ፎከስ ማድረግ ያለብን። ታስክ ፎርስ አንድን ነገር ወዲያውኑ ለተፈጠረ ችግር መፍቻ ነው። ያንን ነገር በተቻለ መጠን አንድን ለማድረግ ሞክረናል። ነገር ግን መፍትሄዎቹን የችግሮቹን ምንጮች ማድረቂያ ነገር መስራት ስላለብን ያለ መስራት በቅርብ ቀን በከፍተኛ ደረጃ እየሰራውን ያለሁት ጊዜ ወሳጅ ነው። ከቤተሰብ ለይቶ የሚያርቅ ነው። በብዙ ቦታ ላይ በኃላፊነት እና በቮለንተሪ መስራት ብዙ እንደምታውቂው ጊዜዎችን የሚወስድ ነው እና ግን በተቻለ መጠን እንግዲህ ያው እየሞከርን ያለ ነው ለማለት ያህል። ወደ ሽልማቱ መለስ እንበል ና በእንደዚህ አይነት ሂደት ውስጥ አልፎ በአውስትራሊያ ውስጥ ያለውን ከፍተኛውን ሽልማት ማግኘት ቀላል አይደለም። አሁን ደግሞ በተለይ በአፍሪካውያኖች ላይ ያለው ኢሜጅ ወይም ደግሞ ገጽታ በብዙ አውስትራሊያን ዙሪያ ዝቅ ባለበት ወቅት የእርሶ ለዚህ ሽልማት መታጨት ታጭቶም ደግሞ ውጤታማ መሆን የኢትዮጵያውያንን የአፍሪካውያንን ገጽታ በመቀየር ደረጃ እንደዚህ አይነት ሽልማቶች የሚያበረክቱት አስተዋጽኦ ምንድን ነው? እኔ የማየው በተለያየ መንገድ ነው። ለአፍሪካውያን ቅድም እንዳነሳሽው ትልቅ እንደው ገጸ በረከት ነው ማለት እችላለሁ። ምክንያቱም ስማችን በጎደፈበት ሰዓት፣ በጥሩ ነገር በማንታወቅበት ሰዓት እንደዚህ አይነት ሽልማቶች ሲመጡ ለሕብረተሰቡ ሪኮግኒሽን የሚሰጡ ነው፣ እውቅና የሚሰጡ ናቸው። እኔ ምናልባት ይህን ተቀብያለሁ። ከዚህ በኋላ ደግሞ ብዙ ኢትዮጵያውያን ለዚህ ነገር ሽልማት ይበቃሉ ብዬ ገምታለሁ። ነገር ግን ትልቁ ነገር ሽልማቱ ሳይሆን እውቅናው ነው፣ እውቅና መሰጠቱ። እዛ ደረጃ ላይ መድረስ በጣም ቀላል ነገር አይደለም። ምናልባት እኔ እንደውም ብዙ ነጭ ጓደኞቼ ማቃቸው ሰዎች ሁሉ ጥሩ ሁሉ ማቃቸው ሰዎች ኬት እንደሆነ አላውቅም፣ ስሜን እየጎለጎሉ ነው ሲልኩልኝ የነበረው መልዕክት እንደውም ትላንትና እንደውም ያየሁት በጣም ረጅም ጊዜ በፊት ዲከን ዩኒቨርሲቲ ይሰራ ነበረ። ዲከን ዩኒቨርሲቲ ሊስት ውስጥ ገብቶ ጎልጉሎ አውጥቶ የቀድሞ ሰራተኛዬ፣ እንዲህ አይነት ነገር ተቀብሏል ብሎ አውጥቶታል እዛ ላይ እና ምን ያህል ነገሩ በጣም ጥሩ እና ፕረስትዬ ስለሆነ ያንን ነገር ከዛ ነገር ጋር አሶሲየት ለማድረግ ብዙዎች ኢቨን የረሳኋቸውን መስራት መስራቴንም፣ ራሴ ሎንግ ታይም ጎ ስለሆነ ረስቸዋለሁ፣ እነሱ እንኳን ተጠቅመው የራሳቸው ድረ ገጽ ላይ ለጥፎታል እና ይሄ ስለዚህ ነገር ብዙ የማያውቁ ሰዎች ግንዛቤ የሌላቸው ሰዎች በእኛ ኅብረተሰብ ውስጥም ይኖራሉ። ይሄ ፋክት ነው። ለምን የማይታወቅ ነገር ስለሆነ እና፣ ይሄ በጣም ፕሬስቲጅ የሆነ ነገር ነው። በጣም ለኅብረተሰብ ጠቃሚ የሆነ ነገር ነው። በጣም ለአፍሪካውያን ጠቃሚ ነው። በጣም ለኢትዮጵያውያን ጠቃሚ ነው ስንናገር የምንደመጥበት የምንሰማበት ማነው የተናገረው ለምን ተናገረ ተብሎ ጆሮ የሚሰጥበት ነገር ስለሆነ ምናልባት እኔ አክብጃ ያላየሁትን በራሴ በኩል ቀለል አድርጌ ነው ያየሁት። እኔ ነገሮችን ከበድ አድርጎ መውሰድ አልወድም፣ ግን ፋክቱን ለመናገር ሲያስፈልግ ግን መናገር ስለሚያስፈልግ ይሄ በጣም ቅድም እንዳነሳሽው ከባድ ነገር ነው ለማግኘት በጣም አድካሚ ነገር ነው። እውቅና ብዙ የሚሰጥበት አይደለም። ይሄ ለሀገራችንም ጥሩ ነው፣ ለህዝባችንም ጥሩ ነው፣ ለእኛም ጥሩ ነው፣ ለምንኖረው ለልጆቻችንም ጥሩ ነው፣ ለአፍሪካውያንም ለሁሉም ጥሩ ነው። ስለዚህ በዛ መልኩ እኔ ከእንግዲህ ወዲህ ስራ የምሰራበት እንጂ በግል የምጠቀምበት አይደለም፣ ግን ስራ የምሰራበትና አንዳንድ ነገሮችን ለመጠየቅም ለመቅረብም ለማነጋገርም ስንፈልግ ልንጠቀምበት እንችላለን የሚል በውስጤ እምነት አለ። ሌላውም የኢትዮጵያውያንን ባህል ስንመለከት ራስን ከፍ የማድረግ ነገሮች አይታዩም። ሰው የሰራው ስራ ቢኖርም ያንን ሰራሁኝ ብሎ የመናገር ባህሉ የለም። በአንጻሩ ደግሞ በምዕራባዊያን ባህል ስንመለከት ማንኛውም የተሰራ ስራ መከበር አለበት ወይም ደግሞ መነገር አለበት ሰው ዋጋ መሰጠት አለበት በሚል ነገር ያምናሉ። በየአመቱም ሰዎችን እየመረጡ የሚያሸልሙት የሰራው ሰው ሳይሆን ያንን ስራ የሚያውቁ ሰዎች ናቸው። ይህ ሰው ቢሸለም ይገባዋል እያሉ ለዛ ሽልማት የሚያበቁት። በእኛ ማህበረሰብ ውስጥ እንደዛ አይነት ነገር የለም። ተደጋግፎ ይህንን ሰው ብንደግፈው፣ ይህንን ሰው ሪኮመንድ ብናደረግ ሊሸለም ይገባዋል የሚባሉ ነገሮች የሉም፣ እንደ ባህል ማለት ነው። ወይም አንድ ሰው ተሸለመ ብለን ስንል አመልክቶ ያገኘው ወይም የስራው ቦታ ላይ የተሰጠው ነገር ነው የሚመስለን እንጂ የሌሎች ጥረት ከኋላው እንዳለ አናውቅም። ይህንን እርስ በርሳችን አንዱ አንዱን ከፍ የማድረግን ከራሳችን ማህበረሰብ ውስጥ እንዲወጣ ወደፊትም ብዙ ስራ የሰሩ ግን ደግሞ የማይታወቁ የማይነገርላቸው ብዙ ሰዎች በራሳችን የህብረተሰብ ክፍሎች ውስጥ አሉና ይህንን እውቀት ያላችሁ እርሶም ይሁን ሌሎች የህብረተሰብ ክፍሎች ሌሎችንም ሰዎች ለዚህ ደረጃ በማብቃት ምን ይጠበቅብናል ብለው ይገምታሉ? የሚቀጥሉት ሰዎችንስ ከፍ ለማድረግ ማለት ነው። ትክክለኛ ጥያቄ ነው። ይሄ ምንድን ነው አንድ ሰው መሪ የሚባለው ወይም መሪ የሚሆነው ሌሎችን ወደ መሪ ደረጃ ሲያመጣ ነው። ያለበለዚያ ግን ያ ሰው መሪ አይደለም። እና እንደዛ ሁሉ ይሄንን የሚያገኘውን እውቀት ሼር ማድረግ አለበት። ለምሳሌ ሲምፕል ኤግዛምፕል ሰጥሽ የአፍሪካውያን ሊደርሺፕ ፕሮግራም ሲደረግ ብዙ ጊዜ ፕሮሞት ለማድረግ ሞክሬያለሁ። በኛ ህዝብ ውስጥ ወደዛ እንዲመጣ ሰው ወደዛ እንዲሳተፍ፣ ወደዛ ከተሳተፈ ያ ነገር ደግሞ ወደ ሌላ ነገር ይዞት ይሄዳል። የተወሰኑ ሰዎችን ነው እንጂ ያገኘ ነው። በአመት ውስጥ አብዛኛው ይህንን ፕሮግራም የተጠቀሙበት ሌሎች ናቸው። በእናንተ ፕሮግራም ብዙ ጊዜ ያቀርባቸዋል፣ እናንተ ተናግራቸዋል፣ በየአመቱ አስተዋውቃቸዋል፣ ደክማቸዋል። ግን ቶሎ ሪስፖንድ የሚያደርግ የለም። ሌላው ሁለተኛው፣ ቅድም እንዳነሳሽው ከባህላችን አንጻር እኔ ባለፈው ሳምንት አንድ ጋዜጠኛ መጥቶ ኢንተርቪው አድርጎ ነበረ እና ሲጠይቀኝ ይህን ሁሉ ነገር እዚህ ላይ ብዙ ነገር ሰርተሃል እኛ እጃችን ገብቷል እንዲህ ነው ምናምን ሲለኝ፣ አይ ዝም ብሎ ነው ቶ እያልኩ ሳታጠለ እና በባህላችን እንደዚህ አይነት ነገር አናደርግም፣ ግን በምዕራባውያን የግድ ማለት አለብን። አሁን ችግሩ እኛ ራሳችን የባህል ለውጥና ሽፍት ማድረግ አለብን። ኢቨን ልጆቻችን የእኛን ባህል እየወረሱ ነው ያሉት። ሌሎች አሁን በቅርብ የመጡ ስም መጥራት ስለማልፈልገው ከቤቻ አካባቢ የመጡ ሰዎች ራሳቸውን ኤክሰፕሽናሊ ብዙ ነገር እንደሰሩ አድርገው በጣም ቆልለው በየቦታው እያቀረቡ እየገቡና እየሄዱ ያሉ ልጆች አሉ፣ ሰዎች አሉ። የእኛ ሰዎች ደግሞ ብዙ ነገር ሰርተው እንኳን እነሱ ልጆቻቸውም ራሳቸው መውጣት አልቻሉም። ለምን ይሄ ባህል ተጽዕኖ አለን። ይህንን መስበር መቻል አለብን። ለዚህ ለምዕራባውያን ባህል አይሆንም፣ እኛ በጣም አስቸጋሪ ነው። እኛ የምንለው ራስን ዝቅ ማረግ፣ ይሄንን ተምረናል ከህጻነታችን ጀምሮ፣ ውስጣችን አለ፣ ደማችን ውስጥ አለ። ስለዚህ ያ ነገር ስላለ ፕሮሞት ማድረግ እያቃተን ነው ያለው። አሁን ያነሳሽው ነጥብ፣ ትልቁ ነጥብ ምንድን ነው? እንዴት አድርገን ነው እኛ አሁን ይህንን የራሳችንን ሰው በየፕሮግራሙ ላይ በየአክቲቪቲው ላይ አሁን ለምሳሌ ከትንሽ ጊዜ በፊት አንድ ነገር ተናግሬ ነበር። በፌስቡክ ሁሉ ለቅቄ ነበረ ፖሊስ ውስጥ ገብተው ሪክሩት ተደርገው ስልጠና ተሰጥቷቸው ኤግዛሙን እንዲያልፉ ለማድረግ ጥረት እየደረገ ነበር። በዛ ፕሮግራም እንዲሳተፉ በትኜ ነበር። አንድም ሰው አልተሳተፈም፣ አንድም ልጅ አልመጣም ወደዛ። እንደዚህ እንደዚህ አይነት ኦፖርቹኒቲዎች በየጊዜው በሚደረጉበት ጊዜ እየሞከርን ነው በተለያየ አቅማችን፣ ግን የባህል ተጽዕኖ አለ እና በዚህ በኩል እናንተ ምናልባት የሚዲያ ሰዎች ብዙ የምትጫወቱት ሚና አለ። እኛ ኢንፎርሜሽኑን ማቀበል እንችላለን፣ እኛ ኢንፎርሜሽኑን ማምጣት እንችላለን፣ ኢን ዘ ኢንድ ኦፍ ዘደይ ራሱ ሰው ደግሞ ወደዛ በግንባር ቀደም እየመጣ የማይሳተፍ ከሆነ በጣም አስቸጋሪ ነው የሚሆነው እና ይሄ ከፍተኛ ችግር ነው። የባህል ችግር ነው። መስበር ያለብን ነገር ነው። ትክክለኛ ነገር ነች። ሁላችንም ጥረት ማድረግ አለብን ብዬ አምናለሁ። በመጨረሻ የማነሳለውት ጥያቄ ምንድን ነው? መቼም እንዲህ አይነት ሽልማት ትልቅ ነገር ነው፣ ትልቅ ክብር ነው። በግሎ፣ በቤተሰቦ ደረጃ ያለው ምላሽ ምን ይመስላል? የተሰማውት ስሜት ምን ይመስላል? እኔ እንግዲህ በደረገው ሽልማት ደስ ብሎኛል። ግን ሽልማቱን እኔ በራሴ በኩል ለራሴ አልወስደውም የምሰጠው ለቤተሰብና ለመላው ኢትዮጵያውያንና አፍሪካውያን ነው። ምክንያቱም ድጋፍ ከሌለ ሰው ብቻውን አንድ ስራ መስራት አይችልም። አሞራ እንኳን ክንፍ ሲኖራት ወይም ዶሮም ክንፍ ሲኖራት ነው የምታምረው። ክንፏ ሲነጭ፣ ላቧ ሲነጭ አታምርም። እና ሰውም ከሰው ጋራ ሲቆም ነው የሚያምረው እና እኔ ብዙ ነገሮች እንድሰራና አቺቭ እንዳደርግ የረዳኝ የባለቤቴም ድጋፍ ነው ኤክሰፕሽናሊ በጣም ትደግፋለች። ኤክሰፕሽናሊ ለማደርገው ነገር እሱ ኃላፊነት እየወሰደች ሌላውን ባትሸፍን እኔ ይሄን ነገር መስራት አልችልም። እና ብዙ ጊዜ ከሌለ ይሄን ነገር አደረገ ይባላል እንጂ ከዛ ጀርባ ሚስትን ብታደርግ ባል ይኖራል፣ ባልም ቢያደርግ ሚስት ይኖራል፣ ልጆች ይኖራሉ። በእነሱ ታይም እና ኤክስፔንስ ነው ይሄ ሁሉ ስራ የሚሰራው። እና ይሄንን እጅግ በጣም ላመሰግን እወዳለሁ። ቤተሰብ በሙሉ ቤተሰቦችን በሙሉ እንደገና ኢትዮጵያውያንም አፍሪካውያንም በሙሉ በዚህ ነገር ላይ እና በጣም ደስ ብሎን ቁጥሩ ታይም አሳልፈናል። እንግዲህ በሚቀጥለው ሚያዚያ ና ግንቦት አካባቢ ገቨርንመንት ሀውስ የሚባለው እዛ እንሂድና ያው ከገቨርነር ጀኔራሉ ሜዳሊያ እንቀበላለን። ሴሬሞኒ አለ የሚካሄድ። አሁን አናውንስ ነው በተለያዩ ጋዜጦች ና በአውስትራሊያ ጋዜጦች ና ዌብሳይቶች የተደረገው አናውንስመንት ነው። ግን ፎርማል ፕሮሲዲንጉ የሚካሄደው ኤፕሪል ና ሜይ ላይ ነው። ስለዚህ በድጋሚ እንግዲህ ሁላችሁንም በጣም አመሰግናለሁ። ሁላችሁም እንደኔው እንኳን ደስ አላችሁ እላለሁ ማለት ነው። እኛም እንኳን ደስ አለው እንላለን። አቶ ኃይለሉል ገብረስላሴ የአፍሪካን ቲንክ ታንክ የወቅቱ ሊቀመንበር እንዲሁም በቪክቶሪያ ፖሊስ የአፍሪካውያን ግብረ ኃይል ሰብሳቢ ና የዘንድሮው የኦርደር ኦፍ አውስትራሊያ ሽልማት ተረካቢ፣ በድጋሚ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሀሪክ ይከተሉን።